You're with SBS Radio. Find more great stories in your language at sbs.com.au. Waktawi, <laughs> good Dutch. Taklai Hindara Susan de Karbou, Kalamhalla, Minister Scott Morrison, Minister Just. በካቢኔ አባልነት የተሰየሙት ቁጥራቸው የጨመረ ሴቶችና የነባር ዜጎች ማኅበረሰብ አባል ይገኙበታል። በቃለ መሐላ ሥነ ሥርዓቱ ጠቅላይ ሚኒስትሩን ጨምሮ ነባርና አዳዲስ ፊቶች ታይተዋል። አቶ ሞሪሰን ቃለ መሐላቸውን በፈጸሙበት ወቅት እኔ ስኮት ጆን ሞሪስን የአውስትራሊያን ሕዝብ በጠቅላይ ሚኒስትሩ ቢሮና በሕዝብ አገልግሎት ሚኒስትርነት በመልካምና እውነተኛነት፣ ዳግማዊት ንግሥት ኤልሳቤጥ የአውስትሬሊያ ንግሥትንም በታማኝነትና በእውነተኛነት ለማገልገል ቃል እገባለሁ። ይህንንም ለመፈጸም እግዚአብሔር ይርዳኝ ብለዋል። ቃለ መሐላ ከፈጸሙት የካቢኔ አባላት ውስጥም ሰባት ሴቶች ይገኙበታል። የሹመት እድገት የተቀነሰባቸው የቀድሞዋ የተፈጥሮ ክብካቤ ሚኒስትር ሜሊሳ ፕራይስ አልተካተቱም። በአገር አቀፉ ምርጫ ወቅት የሥራ ኃላፊነታቸውን አስመልክቶ በግንባር ቀርበው ለብዙሃን መገናኛ ጥያቄዎች መልስ ከመስጠት ርቀው የነበሩትን ወይዘሮ ፕራይስ ሌበር ከግብር የተሰወሩ በማለት ብርቱ ትችቶችን ሲሰነዘረባቸው ነበር። ስኮት ሞሪሰን የኬን ዋይትን ከነባር ዜጎች ማኅበረሰብ የመጀመሪያው የነባር ዜጎች ጉዳዮች ሚኒስትርና የካቢኔ አባል መሆናቸው ልዩ ትኩረት የሚቸረው እንደሆነም አጉልተው ለማሳየት ሞክረዋል። በሌላም በኩል በኒው ሳውዝ ዌልስ የማካያሪ የምክር ቤት ተወካይ ለመሆን በተፎካካሪነት ከቀረቡት የሌበርና ሊብራል እጩዎች 90% ያህሉ ቆጠራ ከተደረገበት ድምፅ ውስጥ ከ300 ባነሰ ቁጥር የሌበሯ ሱዛን ቴምፕልማን ይመራሉ። የማካዋሪ ምክር ቤት ወንበር በሌበር እጅ ከገባ የሊበራል ናሽናልስ ጥምር መንግሥት ጠቅላላ የሕዝብ ተወካዮች ምክር ቤት ወንበር ከ78 ወደ 77 ዝቅ ሲል፣ በአንጻሩ የሌበር የምክር ቤት ወንበር ከ66 ወደ 67 ከፍ ይላል። በተጨማሪም ሌበር የቪክቶሪያ ቺዝም ምርጫ የድምፅ አሰጣጥ ላይ የቻይንኛ ቋንቋ ተናጋሪ መራጮች ድምፃቸውን ለሊብራል ካልሰጡ ድምፃቸው ውድቅ ሊሆን እንደሚችል በማንደሪን ቋንቋ መጻፉ ከአግባብ ውጭ ነው በሚል ጉዳዩን ወደ ፍርድ ቤት ለማምራት የሕግ ባለሙያዎችን እያስመከረ ይገኛል። የቀድሞው የኒው ሳውዝ ዌልስ ፕሬምየርና የሌበር ሴናተር ክሪስቲና ከኔሊ እድገት አግኝተው በሌበር ወገን የሕግ መወሰኛ ምክር ቤት ምክትል መሪ እንዲሆኑ የምዕራብ ሲድኒ ሌበር ምክር ቤት አባል ኢድ ሁሴክ ራሳቸውን ገለል ማድረጋቸውን አስታውቀዋል። አዲሱ የሌበር ተቃዋሚ ቡድን መሪ አንቶኒ አልባኒዚ የፊታችን እሁድ ወይም ሰኞ የአመራር ቡድን አባላቶቻቸውን ያስታውቃሉ። አቶ አልባኒዚ ስኮት ሞሪሰን አንድ ቡድን ለማቆም ተቸግረው እንደነበር ሲያመላክቱም ስኮት ሞሪሰን ስኮት ሞሪሰን ግልጽ ነው። የተወሰኑት በፈቃዳቸው ከኃላፊነታቸው ተነስተው ከፓርላማ ወጥተው፣ እንዲሁም ሌሎች ሌላ ስራ ተሰጥቷቸው ከፓርላማ እንዲወጡ ተደርጎ ሁሉ አንድ የሚኒስትሮች ቡድን ለማቆም ታውከዋል። እኔ የማደረጀው ቡድን ግና የጾታም ሆነ በክፍለ አገር ውክልና ሚዛኑን የጠበቀ እንደሚሆን ምንም ጥርጣሬ የለውም። ይህንን በጣም ግልጽ አድርጌያለሁ ሲሉ እሁድ ወይም ሰኞ ይፋ ስለሚያደርጉት የሌበር የአመራር አባላትና በሚኒስትር ደረጃ የሚመድቧቸውን ቃላ ቀባዮች አመዳደብ ገጽታ ከወዲሁ ጠቁመዋል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ኤዩ አምሃሪክን ይጎብኙ። ቴለስ ዩ ን ላይክ አስ ኦን ፌስቡክ ኦ ፎሎ ስ ኦን ትዊተር